ሰላማዊ ተቃዋሚዎችን በማሰርና በማንገላታት የኦሮሞ ሕዝብ ሰላማዊና ህጋዊ ትግልን መግታት አይቻልም ይላል ርዕሱ። መድረክ ያወጣው የጽሑፍ መግለጫም መንግስት የመደራጀትና የመቃወም ነጻነቶችን በህገ መንግስቱ ቢደነግግም ለፕሮፓጋንዳ ፍጆታ ከመዋል በዘለለ በተግባር አልተገለጹም፣ እንዲያም ሲል በህዝቡ የተነሱ ህጋዊ ጥያቄዎችን በሰላማዊ ተቃዋሚ ፓርቲ አባላት እንደተቀሰቀሱ በመቁጠር ጣቱ በእነሱ ላይ ቀስሯል ብሏል መግለጫው። በመግለጫው ስለቀረቡ ጥያቄዎች ተጨማሪ ማብራሪያ እንዲሰጡን የመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ ጥላሁን እንደሻውን ጠይቀ ናቸዋል መንግስት ከፍተኛ የጸጥታ ኃይል አሰባርተዋል። ይህ የጸጥታ ኃይል ደግሞ በህዝብ ላይ የስርዓት የመግደል እና ብዙ የማንገላታት እርምጃዎችን እየወሰደ መሆኑን መረጃዎች እየደረሱን ነው። ይህ ሁኔታ ግን አይፈታም፣ በአስቸኳይ መቆም አለበት የሚል ነው። ሁለተኛው ደግሞ ብዙ ሰላማዊ ህዝብ ትግል ምክንያት ሌሎች የተለያዩ የተቃዋሚ ፓርቲ አባላት በተለይም የኦፌኮ መድረክ አባላት ታስረዋል። እነዚህ እና በብዙ ሺህ የሚቆጠሩ አባሎች እና የሰላማዊ ህዝብ ይህንን ጥያቄ ህጋዊ ጥያቄ አንስቶ የተንቀሳቀሰ ሰላማዊ ህዝብ በገፍ ታስሯል። እነዚህ የታሰሩት ሁሉ በአስቸኳይ እንዲፈቱ። ሶስተኛው ጥያቄያችን ደግሞ በሰላማዊ የመብት ጥያቄ በመሳተፋቸው ብቻ በጸጥታ ኃይሎች የተገደሉ በርካታ ዜጎች አሉ። የነኚህ ዜጎች ቁጥር በአሁኑ ወቅት በየጊዜው እየጨመረ ወደ መቶ ደርሰዋል። እነዚህን የገደሉ ሰዎች ሰላማዊ እና ህጋዊ ጥያቄ የጠየቁ ዜጎችን የገደሉ በመሆናቸው በህግ ፊት ቀርበው ተጠያቂ መሆን አለባቸው። መንግስት ደግሞ በእነሱ ላይ ለተፈጽመው ግድያ ኃላፊነት ወስዶ ለቤተሰቦቻቸው ካሳ መክፈል አለበት ነው። በአጠቃላይ እነዚህን አስቸኳይ የሆኑ ጉዳዮች በሰላማዊ አግባብ መፍታት አለበት ነው። ይህ ሳይሆን ቀርቶ ይህ ሳይሆን ቀርቶ በሀይል ችግሩን ይፈታል ብሎ ኢህአዴግ አሁን በያዘው የኃይል እርምጃ ከቀጠለ ጉዳዩ ለአገራችን በአጠቃላይ አሳሳቢ ሁኔታን ይፈጥራል እንጂ ችግሩን አይፈታም። ከዚህ ቀደመም ተመሳሳይ መግለጫ አውጥታችሁ ነበር። የአሁኑን ጨምሮ ለሚመለከተው የመንግስት አካል አቅርባችኋልን? ከሆነ ያገኛችሁት መልስ ካለ ለሚለው ጥያቄያችን አቶ ጥላሁን እንደሻው ሲመልሱ አው፣ ይሄ ትክክል ነው። ብዙ ጊዜ በተደጋጋሚ ያሳውቀናል ኢህአዲግ እንግዲህ ህገ መንግስትን ማውጣት እንጂ መተግበር የሚባል ነገር ስቶታል። ስለዚህ ይሄ ያካሄዱ በሀገሪቱ ላይ እያስከተለ ያለውን ችግር ይሄንን ችግር ብቻ ሳይሆን በጠቅላላ በሀገሪቱ ውስጥ የህገ በላይነትን አለማክበርና ህገ መንግስትን ጥሎ እንደፈለገ መስራት እያስከተለ ያለውን ችግር በአስቸኳይ መፍትሄ ለመስጠት የሚያስችል ውይይት ለማድረግ ለጠቅላይ ሚኒስትሩ በቀጥታ በአድራሻ ግልጽ ደብዳቤ ከመጻፍ ጀምሮ የተለያዩ መንግስት አካላትን ስናሳውቅ ቆይተናል። መግለጫዎችን በተደጋጋሚ ስናወጣ ቆይተናል። በተለይ የኦሮሞ ፌዴራሊስት ኮንግረስ ፓርቲኩላርሊ ይህንኑ ችግር በሚመለከት ጉዳዩ እየተባባሰ አስቸጋሪ ሁኔታ ከመድረሱ በፊት መንግስት አስቸኳይ ውይይት አድርጎ ሰላማዊ መፍትሄ እንዲያመጣ ጠይቆ ነበረ፣ ግን ሰሚ አላገኘንም። በየትኛውም መልኩ ለጠየቅነው ጥያቄ አሻፈረኝ ባይ ነው ያዲግ እና በዚህ ምክንያት ነው ችግሩ እየተባባሰ ያለ። በዚህ ጉዳይ ላይ የመንግስት ኮሚዩኒኬሽን ጽህፈት ቤት የስራ ኃላፊዎችን ለማነጋገር ያደረግነው ጥረት ለጊዜው አልተሳካልንም። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።